በቤተ ክርስቲያን አባቶች መካከል ተፈጥሮ የቆየው አለመግባባት እንዲያበቃ ለማድረግና ሰላምና አንድነት ማምጣት እንዲቻል በሚል ርዕስ ብፁዕ አቡነ ማቲያስ በአባቶች መካከል የታየውን እርቀ ሰላም ጅምር ያወሱት በአስራ ዘጠኝ ሰማንያ አራት ዓመተ ምህረት የነበሩት አራተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ መንበራቸውን መልቀቃቸውን ተከትሎ ከተወሰኑ አባቶች ጋር ከሀገር በመውጣታቸው ምክንያት በቤተ ክርስቲያናችን ለ26 ዓመታት ተከታዮችዋ ምእመናን እያዘኑ በከፍተኛ የሰላም እጦት ውስጥ አሳልፈዋለች። ይህ ቤተ ክርስቲያናችን ውስጥ የጠፋውን ሰላም ወደ ነበረበት እንዲመለስ ለማድረግ ከችግሩ መፈጠር መነሻ ማግስትና ከ2003 ዓመተ ምህረት ጀምሮ ቅዱስ ሲኖዶስ በአራት የተለያዩ የስብሰባ ጊዜያት እርቀ ሰላሙን ለማምጣት ሊቃነ ጳጳሳትን መድቦ አሜሪካ ሀገር ድረስ በመላክ ከፍተኛ ጥረት አድርገዋል። ከዚህ በተጨማሪ ቅዱስ ሲኖዶስ በአመት ሁለት ጊዜያት በሚያደርጋቸው ጉባኤያት የሰላሙ በር ክፍት መሆኑን በመግለጽ የሰላም ጥሪ ሲያስተላልፍ ቆይተዋል። በቀጣዩ እየተወሰደ ያለውን የእርቀ ሰላም የበጎ ፈቃድ የሥራ ሂደትን በማያያዝ ያከሉበት። በዚሁ መሠረት ከሐምሌ 11 2010 ጀምሮ በአባቶች መካከል የሚካሄደው የእርቀ ሰላም ሂደት ፍጻሜ የሚያገኝበት፣ በውጭ አገር የሚገኙ አባቶች ወደ አገር ቤት የሚገቡበት፣ ፍጹም የቤተ ክርስቲያናችን አንድነት የሚመለስበት እንዲሆን በመላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማትና አድባራት ካህናትና ምእመናን በጸሎት እንድትተጉ ቅዱስ ሲኖዶስ ያሳስባል። ሀገራችን ኢትዮጵያ በአሁኑ ጊዜ በአዲስ መንፈስ እየሄደችበት ያለው የህዝቡን ሰላምና አንድነት ማረጋገጥ ውጤታማ እየሆነ መጥቷል። ከዚሁ ጋር ለዘመናት አንድነት እና ቤተሰባዊነት የነበራቸው የኢትዮጵያና የኤርትራ ህዝቦች ወደ ፍጹም ሰላም እንዲመለሱ እየተከናወነ ያለው ጅምር ቤተ ክርስቲያናችን በእጅጉ የምትደግፈውና ለመጨረሻውም ግብ የበኩሏን አስተዋጽኦ የምታደርግበት ይሆናል። ይህ በጎ ጅምር ሊደናቀፍ እንደማይገባው ብፁዕ አቡነ ማትያስ በመቋጨት ያሰመሩበት። አሁን በቤተ ክርስቲያናችን አባቶች መካከል የተጀመረው እርቀ ሰላም ያለምንም መሰናክል ለውጤት ይበቃ ዘንድ እርቀ ሰላሙን አስመልክቶ ቅዱስ ሲኖዶስ ፈቃድ ከሰጠው አካል በስተቀር መግለጫ መስጠት ጠቃሚ አለመሆኑ ቅዱስ ሲኖዶስ አበክሮ ያሳስባል። በእርቀ ሰላሙ ሂደት በሚደረገው ማንኛውም ውይይት የነበረውንና ቤተ ክርስቲያናችን ይዛው የቆየችው ቀኖና በተመለከተ ውይይቱም ሆነ እይታው በሕገ ቤተ ክርስቲያኑ መሰረት በቅዱስ ሲኖዶስ ጉባኤ ብቻ የሚታይ ይሆናል። አሁን ለተጀመረው የእርቀ ሰላምና የአንድነት መገኘት የቅዱስ ሲኖዶሱን ውክልና ይዘው ወደ አሜሪካ የሚጓዙ ብፁዓን አባቶች ጉዞአቸው የተቃናና የተሳካ ሆኖ ችግሩ የመጨረሻ እልባት እንዲያገኝ ሁላችንም ተባብረን እንድንሰራ ቅዱስ ሲኖዶስ ጥሪውን ያቀርባል። ጌታቸው ተድላ ኃይለ ጊዮርጊስ ለዶቼ ቬለ ራዲዮ፣ ከአዲስ አበባ